ለዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮቼ፣ እግዚአብሔር አምላካችን በዛሬው ምሽት ደግሞ በራዲዮናችን ዙሪያ አንድ ላይ ሰብስቦን ከቃሉ ማዕድ ይመግበናል፣ ያስተምረናል። በዛሬው ምሽት አብረን የምንመለከተው ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ይሆናል ማለት ነው። እግዚአብሔር በእውነት እኔና እናንተን ከወደቅንበት አንስቶን በልጁ በጌታ በኢየሱስ ክርስቶስም ታድጎን ዛሬ ደግሞ በፊቱ እንድንገኝ ፈቃዱ ሆኗል። መልካም ሆነን አይደለም ኖ እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እኔንና ታድጎን ከጠላትም መንጋጋ አውጥቶን ዛሬ ቅዱሱንና ዘላለማዊ ስሙን እንድንጠራ ፈቃዱ ሆኗል አዎ አስቀድሞ ያወቀን ጌታችን ታላቅ ነውና እንዲህ እያልን እናሞጋግሰዋለን እነዚህን የሻኪሶ መዘምራንን ባሉበት ስፍራ ይባርካቸው እያለን ወደ ዕለቱ ጸሎታችን አብረን እናልፋለን። እናመስግን። ጌታ እግዚአብሔር ሆይ እውነት አስቀድመን እንዳወቅከን እንደ ጠራን ደግሞ በፊትህ ዛሬም ስለምታቆመን፣ በፊትህም ደግሞ ስለምታመላልሰን፣ ስላልተውከን፣ ለጠላትም አሳልፈ ስላልሰጠን እናመሰግንሃለን። እኛን የገዛን ወርቅ አይደለም እኛን የገዛን ብር አይደለም። እግዚአብሔር ሆይ የዘላለሙ ጌታችንና መድኃኒታችን ኢየሱስ ክርስቶስ ልጅህ በደሙ ዋጅቶናል። ስለዚህም ደግሞ ክቡር እንደሆን እናውቃለን። እናከብርሃለን እግዚአብሔር አምላካችን ሆይ ስለዚህ እግዚአብሔር አባቴና አምላኬ ሆይ ድንቅ የሆነውን ስምህን ስንጠራ ልባችን በውስጣችን ይፈነድቃል። በአንተ ስንታመን ደስ ይለናል። እግዚአብሔር ሆይ በዚህች ምሽት ደግሞ እንደ ፈቃድ እንድትናገረን እንደ ሐሳብህም ደግሞ መኖርና መመላለስ እንድንችል እንድትናገረን ከቃልህም ደግሞ ታምራትን ማየት የምንችልበትን ጒልበትና ጸጋ እንድትሰጠን እንለምንሃለን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አድማጮቼ ቃሉን የማያጠፍ እግዚአብሔር አምላካችን በቀጠሮአችን መሠረት ደግሞ እንደ ገና ታድጎን ይኸውና በማዕዱ ዙሪያ አንድ ላይ ሰብስቦናል። የዮሴፍ በጲፋራ ቤት የነበረውን አገልግሎት እንዲሁም የዮሴፍን መታሰር አለፍ ብሎም ደግሞ ዮሴፍ በወይኒ ቤት ከእርሱ ጋር ለነበሩት እስረኞች ለአንደኛው ሕልም እንደ ፈታለት ስንመለከት ነበር። ትምህርታችንን ባለፈው ጊዜ የቋጨ ነው። ዛሬም ከዚያው እንነሳለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ አርባ ቁጥር ዐሥራ አራትን የተመልከቱ ማለት ይጀምራል። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ ምሕረትንም አድርግልኝ፣ የእኔንም ነገር ለፈርዖን ነግረ ከዚህ ቤት አውጣኝ ይላል። ይህን ቃል የሚናገረው ዮሴፍ ነው፣ ለማ ለዛ አብሮት ለታሰረው እስረኛ ማለት ነው። እንግዲህ ወገኖቼ፣ ዮሴፍ ሕልሙን አብሮት ለታሰረው ሰው በፈታለት ጊዜ ሕልሙ የተፈታለት ሰው ከወይኒ ሲወጣ እንዳይረሳው በፍቅር ግድ ብሎትና ጠይቆት ነበረ። እስቲ ቁጥር ዐሥራ አምስትን እናንበር። እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም እያለ ዮሴፍ ለጓደኛው በአንድ ወቅት በንጉሡ ቤት ጠጅ አሳላፊ ለነበረውና አሁን ሕልም ለፈታለት ሰውዬ ወይም እስረኛ ይነግረዋል ዮሴፍ የራሱን ታሪክ ወደ ኋላ ተመልሶ ሥረ መሠረቱን ሲነግረው እንመለከታለን። በዚህ በቁጥር ዐሥራ አምስት እስቲ ቁጥር ዐሥራ ስድስትና ዐሥራ ሰባትን ደግሞ እንመልከት። የእንጀራ በዛዎቹ አለቃ ሕልሙን በመልካም እንደ ተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆም ሦስት መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎች ሥራ ሁሉ ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር ሲል ይነግረዋል። ታሪኩ ግልጽ አድርጎ ባይነግረንም እንኳ ጠጅ አሳላፊው ስለ ዮሴፍ ሆኖ ለፈርዖን እንደሚናገር ተስፋ ሰጥቶት ይሆናል። የእንጀራ በዛው ሕልም መልእክት ያለው ምሳሌያዊ ትርጉም ነበረው። መልእክቱ ግን መልካም አልነበረም። በሦስት ቀንም ተወስዶ እንደሚሰቀልና ወፎች ሥጋውን እንደሚበሉት ተገልጾ ነበረ በቁጥር አሥራ ስምንትና አሥራ ዘጠኝ የምንመለከተው ደግሞ ዮሴፍ ሕልሙን ሲፈታለት ነገር ግን የሕልሙ ፍጻሜ ጥሩ እንደማይሆን ያመለክተዋል በሦስት ቀን ውስጥ ተወስዶ በእንጨት ላይ ተሰቅሎ እንደሚሞትና ወፎችም ሥጋውን እንደሚበሉ ጨምሮ ይገልጽለታል የሕልሞቹን መፈጸም ደግሞ የሚያወሳው ከቁጥር 20 እስከ 23 ያለው ነው ከቁጥር 20 እስከ 23 ያለው የሕልሞቹን በትክክል መፈጸም ይነግረናል። ዮሴፍ ያለምንም ጥፋት ወይን ወረደ። ስራው ሲታይ ተስፋ ያለው አይመስልም። የጴጢፋራ ቤት ቅሌት በምስኪኑ ዮሴፍ ስርዓት ተሸፍኖ ሊቀር ነው። አንዱ ለፈጸመው ቅሌት ሌላው ዋጋ ይከፍላል ማለት ነው። ሕልሙ ተፈቶለት ከወይኒም የተለቀቀው የፈርዖን አገልጋይ ዮሴፍን በፍጹም ረሳው። እግዚአብሔር ግን ዮሴፍን እዚህ የተው ለዓላማ ስለ ነበረ በዝምታ ያየው ነበረ። የፈርዖን አገልጋይ ከወይኒ እንደ ተፈታ ስለ ዮሴፍ ቢናገር ኖሮ ዮሴፍ ተፈቶ ወደ ከነአን ይሄድ ነበረ። እግዚአብሔር ግን ፈርዖን ሕልም ባየበት ጊዜ ዮሴፍ ሕልሙን በመፍታት ከወይኒ ይወጣ ዘንድ በእስር ቤት አቆየው። ወዳጆቼ እግዚአብሔር እኛ ባልጠበቅነውና ባልጸለይነው መንገድ የራሱን በር ከፍቶ አሰልጥኖና ገርቶን ሐሳቡን በእኛ በኩል በመግለጽ ለሌሎች የምንተርፍ በረከት ያደርገናልና እናልፍበት ዘንድ በተዘጋጀልን መንገድ ላይ ባናጉረመርምህ ጥሩ ነው። ዮሴፍ ብዙ አደጋ ቢደርስበትም፣ በብዙ አቅጣጫ ግን ታማኝነቱ በሕይወቱ ይታይ ይገለጽምህ ነበረ። የእግዚአብሔርም ሞገስ በላዩ ላይ ነበረ። ወገኖቼ፣ ከአባቱ ቤት ተሽጦ ወደ ፈርዖን ቤት ክብር እስኪመጣ ድረስ ከአምላኩና አብሮት ከሚኖሩ ሰዎች ሁሉ ጋር በታማኝነት ይኖር ነበር። ወገኖቼ ሆይ እምነት ካለን ታማኞች እንሆናለን። ታማኝነትም ደግሞ ከእያንዳንዱ አማኝ ይጠበቃል። በዚህ ዘመን ታማኝነት ከብዙ ሰዎች መካከል ክርስቲያኖችንም ጨምሮ የጠፋ ይመስላል። እውነቴን ነው የምላችሁ። ይህም እጅግ አሳዛኝ ነገር ነው። ዮሴፍ ግን ከነበረው የእምነት ሙላት የተነሳ ዘወትር ታማኝ ነበረ። ሕይወቱም በተስፋ የተሞላ ስለሆነ ፈተናዎችን ሁሉ ያልፍ ነበረ። ሰዎችንም ሲያይ በሐዘኔታና በርኅራዬ እንዲቀርባቸው ያደረገው ትንሹ ነገር በልቡ የነበረው እምነት ነበረ። በወህኒ ሳለ አብሮት ለነበሩ እስረኞች፣ በሌላም ጊዜ ለወንድሞቹ የነበረው ሐዘኔታ አስደናቂ ሁኔታ ነበር ወገኖቼ። በሌላ በኩል ደግሞ እግዚአብሔር ስለ ትሕትናው ዘወትር ክብርን ያለብሰው ነበረ። ዛሬ እያንዳንዳችን ትሕትናን የተጐናጸፍን፣ ትሕትናን የተላበስን ክርስቲያኖች ነንን? እስቲ ሕይወታችንን እንመርምረው። በሕይወቱ ለተሰጠው ኃላፊነት ዮሴፍ ብቁ ከመሆኑም በላይ የአባቶቹን አምላክ በታማኝነት ያመልካል። ዮሴፍን በወህኒ የጣሉት ሁሉ ቢረሱትም አምላኩ ግን አልረሳውም። ጌታ እግዚአብሔር በእስር ቤት ካለው ከልጁ ከዮሴፍ ጋር ለመሆን የእስር ቤቱን ዘበኛ ብርቱ ጠበቃ አላስፈራራውም ወይም ደግሞ የሌሎች እስረኞች ጋጠ ወጥነት እንዲሁም በዘመኑ የነበረው የእስር ቤት ንጽሕና ጉድለትና የመሳሰሉት ጨለማው ነገር ሁሉ አላገደውም እግዚአብሔርን። ወገኖቼ ሆይ ይህ ለሁላችን ታላቅ ታላቅ መልእክት አለው። እኔ እናንተ ያላችሁበትን ሁኔታ አላውቅም። ነገር ግን በምድር ላይ ሳለን መከራ ይኖራልና ከዮሴፍ ታሪክ ብዙ መማር ይጠበቅብናል። አምላካችንም እንዲህ ባለው ሁኔታ ውስጥ አስደናቂ ምሕረቱን ይገልጻል። ክብርና ምስጋና ለታላቁ ጌታችን ይሁን። የሲላስና የጴጥሮስንም ሰንሰለት በአዲስ ኪዳኑም ዘመን ቢሆን ጌታ ከጎናቸው ሆኖ በጣሶላቸዋል። ክብር ለእርሱ ይሁን። የተወደድክ አድማጬ ሆይ ዛሬ ያንተ ሰንሰለት ምን ይሆን? ግራ ቀኙ የእስር ቤት ውስጥ ጨለማ ሆኖብ እረፍት እየነሳ በጆሮ ላይ የተስፋ መቁረጥ ክራራቸውን እየቃኙ የሞትና የሐዘንን እንዲሁም የልብ ስብራት ዜማውን የሚያስደምጥ ጠላቶችህ ማንና ምን ይሆኑ? ልብ በል ወገኔ ሆይ፣ ኢየሱስ ክርስቶስ የሐዘንተኞች ልብ ፈውሶ የሚያጽናና ጌታ እስራትንና ትብታቡንም ሙሉ ከአንተ ሊጥል ከጎንህ ነውና፣ እንደ ዮሴፍ እየታመነ ልብ ይኑር። የኑሮን መሰላል እየረገጥ ወደ ላይ ስትወጣ ከስር ደግሞ ጠላት እየሰባበረብህ ብትሰጋም ደስ ይበል፣ አትረበሽ። ጌታ ኢየሱስ ቀድሞ ሊደግፍህ ከአንተ ጋር ነውና አትፍራ። ሃሌሉያ በል ብቻ አንተ እየታመንከውን ኦ ብሩክ ስሙ ለዘላለም እየታመነ ይሁን እኔና እናንተን ለመደገፍ ኢየሱስ ክርስቶስ ዞትር በወንበሩ ላይ ነው፣ በመቀመጫው ላይ ነው፣ በዙፋኑ ላይ ነው። እግዚአብሔር እያለ የምንሰጋበት አንዳች ነገር የለም። እሱ ቀድሞ በስፍራው ይገኝልናልና፣ እንግዲህ በጌታ የተወደዳችሁ ወገኖቼ የዚህ የኦሪት ዘፍጥረት ምዕራፍ አርባ ጥናታችን በዚሁ ያበቃል። እጅግ የሚያጽናና እጅግ የሚያበረታታ መልእክት አለ። ከዮሴፍ ሕይወትም እንድንማር እግዚአብሔር በዚህች ምሽት እኔና እናንተን በዚህ ሁሉ ውስጥ ሊያሳልፈን ነው። መንገዱን አዘጋጅቷል። በዚህ መንገድ ላይ ደግሞ የሚራመድን ልብ እግዚአብሔር ለእያንዳንዳችን ይስጠን። አድማጮቼ፣ ባለፈው ምዕራፍ ማለትም በምዕራፍ አርባ ውስጥ ዮሴፍ በወይኒ ሳለ የእግዚአብሔር ሐሳብ በእሱ ላይ በምን መልኩ ይፈጸም እንደነበረ ተመልክተናል። ዛሬ ግን በሌላ አቅጣጫ ሕይወታችንን እንድንመለከት ያስፈልጋል። ዛሬ በምናየው ምዕራፍ ውስጥ ማለትም በምዕራፍ አርባ አንድ ዮሴፍ የፈርዖንን ሕልም ፈትቶ ከወይኒው ቤት እስራት ሲወጣ እንመለከታለን። በፈርዖንም ፊት ባገኘው ሞገስ በግብፅ ሁሉ ላይ ተሾመ። ይህ ልዮቱ ከተማ ካህን የጶጢፌራ ልጅ የምትሆን አስናትን አገባ። እርሷም ምናሴንና ኤፍሬምን ወለደችለት። በዮሴፍ ሕይወት ከተፈጸመው ከዚህ ታሪክ የበለጠ አስደሳች ታሪክ የለም ወገኖቼ። ይህ ታሪክ ዮሴፍ ከድህነት ወደ ብልጽግና የሚሸጋገርበትን የሚያሳየን ነው። አዎ የእግዚአብሔር ክንድ ወገኖቼ በእርሱ ውስጥ ሆኖ እየሠራ ነው። በእግዚአብሔር ክንድ በዮሴፍ ሕይወት ውስጥ ተገልጦ የሚያሳየንም ነው። ዮሴፍ በችግር ጊዜ ሳይቀር ኖ አምላኩን ተማምኖ የእግዚአብሔርን እንክብካቤም ደግሞ ተደግፎ ብዙ የመንፈስ ፍሬዎችን አይቷል። እግዚአብሔርም ደግሞ ታላላቅ ነገሮችን እከሱ እንድንማር ዮሴፍን ለእኔና ለእናንተ ትቷል። ወገኖቼ ይህ ብቻ አይደለም። አስደናቂ የሆነ ትዕግስት በዮሴፍ ሕይወት ላይ ተገልጦ ነበረ። በዚህ ስፍራ ዮሴፍ ወደ ፈርዖን ተወሰደ። ልክ በተመሳሳይ መልኩ ዳንኤልም ወደ ናቡከደነጾር ተወስዶ ነበር። ሁለቱም ሕልም የሚፈቱ ሰዎች ነበሩ። በምዕራፉ መጨረሻ ስለሚነሣው ድርቅ ቆየት ብለን እንመለከታለን። በዚያ ድርቅ አማካይነት እግዚአብሔር የያዕቆብን ልጆች አምጥቶ በግብፅ በማኖር ከከናናውያን ኃጢአት ያርቃቸዋል። እግዚአብሔር ብዙ ዓላማዎች ቢኖሩትም ይህኛው ግን ወገኖቼ እጅግ ጎላ ብሎ ይታይ ነበረ። ታሪኩን እያነበብን ስንሄድ ዮሴፍ ከክርስቶስ ጋር የሚመሳሰልባቸውን ስፍራዎች እናገኛለን። ያንን ነጥብ እያስተዋልን መሄድ ጠቃሚ ነው። ቀጠላ አድርገን የፈርዖንን ሕልም በተመለከተ ከቁጥር አንድ እንመለከታለን። ባለፈው ምዕራፍ ሁለቱ የፈርዖን ሎሌዎች ከዮሴፍ ጋር በአንድ ወይኒ ቤት ውስጥ እንደነበሩ እናስታውሳለን። ዮሴፍም ለሁለቱ ሰዎች የሕልሞቻቸውን ፍቺ አስታውቆ በፍቺው መሠረት መልእክቱ ተፈጽሞ ነበረ። ከሁለቱ እስረኞች መካከል አንዱ በተፈታ ጊዜ ዮሴፍ በእስራቱ ውስጥ እንዳለ እንዳይረሳና ለንጉሡ እንዲነግርለት አደራ ቢለው ምቅሉ የተፈታው እስረኛ ግን ዮሴፍን በእስር ቤት ውስጥ ረስቶት ነበረ። እግዚአብሔር ግን ለፈርዖን ሕልምን አሳየው። ሕልሙንም ለመፍታት ግብፃውያን ከአቅማቸው በላይ ሆኖ ችግር ገጥሟቸው ነበረ። ቁጥር አንድን ተመልከቱ። ዮሴፍ ለሁለት ተከታታይ ዓመታት ታስሮ ከቆየ በኋላ ሌላ የሕይወት ምዕራፍ ይጠባበቅ ነበረ። እስቲ ከቁጥር አንድ እስከ አራት ያለውን አንድ ላይ እናንብበው። ኦሪት ዘፍጥረት ምዕራፍ አርባ አንድ ከቁጥር አንድ እስከ አራት ያለውን እንመልከት። ከሁለት ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበረ እነሆም መልካቸው ያማረ ስጋቸውም የወፈረ ሰባት ላሞች ከወንዙ ወጡ፣ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ስጋቸውም የከሳ ሌሎች ሰባት ላሞች ከወንዝ ወጡ፣ በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ስጋቸውም የከሳ እነዚያ ላሞች መልካቸው ያማረውን ስጋቸው የወፈረውን ሰባቱን ላሞች ዋጧቸው ይላል። በሕልሙ ውስጥ ሰባት ከሲታና ሰባት የደለቡ ላሞች ታይተው ነበረ። ፈርዖንም የሕልሞቹ ፍቺ ምን ሊሆን እንደሚችል ግራ ተጋብቶ ኖ ነቃ። ሕልሞቹንም በመፍታት ሊረዳው የሚችል አንዳች ሰው ባጠገቡ አልነበረም። ከቁጥር አምስት እስከ ስምንት ያለውን ሙሉ ቃል ደግሞ በኋላ ተመልከቱ። የግብፅ ጠቢባንና አስማተኞች ተሰብስቦ ሕልሙን ለመፍታት ቢጥሩም የተሳካለት አንዳች ሰው አልነበረም። የፈርዖን ሎሌ ግን ዮሴፍን ያውቆ ነበርና ጉዳዩን በቅርበት በጥሞና ይከታተል ነበር። በመጨረሻም የሚከተለውን አስተያየት ሰጠ። ቁጥር ዘጠኝን እስቲ እናንብበው። ኦሪ ዘፍጥረት ምዕራፍ 41 ቁጥር ዘጠኝን ተመልከቱ። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኀጢአቴን ዛሬ አስባለው ይላል ተመልከቱ ወገኖቼ፣ የፈርዖን ሎሌ ሕሊናዊ እየወቀሰው ዮሴፍን በመርሳቱ ተመልከቱ። ዮሴፍን መርሳቱን ሲያስብ እንመለከታለን። ዮሴፍን መርሳት ለዚህ ሰው ከሕሊና ወቀሳም በላይ ኀጢአትም ነበረ። እኔ በበኩሌ እዚህ ላይ የተፈጸመውን ነገር ከስህተትም በላይ ሆኖ አገኘዋለሁ። ኀጢአት ነበርና ዮሴፍ ለዚህ ሰው ሕልሙን ከፈታለት በኋላ እባክን የሌላ አገር ሰው ነኝና እዚህ እስር ቤት ውስጥም ተጥዬ ቆይቻለሁና ከዚህ እስር ቤት ስትወጣ አስታውሰኝ፣ ለንጉሡም ንገርልኝ ብሎት ነበር። ጓደኛው ማለትም በእስር ቤት ከዮሴፍ ጋር የነበረው የጠጅ አሳላፊው በተፈታ ጊዜ ዮሴፍን በእስር ቤት ውስጥ ረሳው፣ አደራውን በላ። አሁን ግን በዚህ መልካም አጋጣሚ አስታውሶታል። እግዚአብሔርም በዓላማ ያቆየው ይመስላል። ዮሴፍን በእስር ቤት የፈርዖንን ሕልም ይፈታ ዘንድ የቻለ ሰው ባልተገኘ ጊዜ የፈርዖን ሎሌ ዮሴፍን እንደ አንድ መፍትሔ ለፈርዖን አቀረበው። ዮሴፍም ሕልም በመፍታት ከዚህ በፊት ልምድ እንዳለው ገልጾ ይነግረዋል። ቁጥር ዐሥር እስከ ዐሥራ ሦስት ያለውንም እንዲሁ ተመልከቱ። በዚህ ክፍል ፈርዖን በዚህ ሐሳብ ተስማምቶ ዮሴፍ እንዲጠራ ፈቃዱን አስታወቀ። ሕልሙ አስፈላጊ መልእክት ያዘ ነበርና። በመቀጠል ደግሞ ከቁጥር አሥራ አራት ዮሴፍ የፈርዖንን ሕልም ሲፈታ እንመለከታለን። ዮሴፍ ጸጉሩን ተላይጦ እንደነበር ልብ ማለት ይቻላል በዚህ ክፍል ውስጥ በዚያን ወቅት አለመላጨት የዕብራውያን ልማድ ቢሆንም ዮሴፍ ግን በግብፃውያን ወግ ተላጭቶ ነበር። ግብፃውያን ጺማቸውን ሙልጭ አድርገው ይላጩ ነበር ክብርን ለማሳየት ብቻ ትንሽ ጸጉር የሚያስቀሩበት ጊዜ ነበር። በዚህ ስፍራ ዮሴፍ ከእስር ቤት ግዞትና ከጨለማ ኑሮ ወጥቶ ተላይቶና የወይኒ ልብሱን ለውጦ ወደ አዲስ የሕይወት ምዕራፍ ሲሸጋገር እንመለከታለን። የነገሩን ሂደት በመንፈሳዊ መልኩ በጥሞና ብናሰላስለው ከጌታችን ትንሣኤ ጋር ይመሳሰላል። ክርስቶስም በተመሳሳይ መልኩ የሞትን እስራት በጣሶና ድል ነስቶ ከመቃብር በመነሳት ወደ አሕዛብ ሄደ። ዘፍጥረት ምዕራፍ 41 ከቁጥር 15 እስከ 16 ያለውን መመልከት ይቻላል። ከዮሴፍ ሕይወት ሰዎች እግዚአብሔርን ስለ ማክበር ሊማሩ ይገባል። እግዚአብሔር ላደረጋቸው መልካም ነገሮች ሁሉ ክብር ይገባዋልና። እግዚአብሔር ሥራችንን ሲባርክ ሥራው ከእኛ ሳይሆን ከእግዚአብሔር የተነሣ ያድጋል። ዮሴፍም ስለ ሕልሙ ፍቺ ክብሩን ሁሉ የሰጠው ለእግዚአብሔር ነበረ። ፈርዖን ሕልሞቹን ለዮሴፍ ደግሞ ነገረው። ሕልሙ አንድ ቢሆንም በሁለት የተከፈለ ነበረ። ቁጥር 25ን በኋላ ተመልከቱ። ዮሴፍም ሕልሙ አንድ እንደሆነ ተናግሮ የመልእክቱንም አንድነት አስታወቀ። በሁለት መልኩ መቅረቡ ከድግግሞሽ ይልቅ የመልእክቱን አስፈላጊነት ያመለክታል። በሕልሙ አማካይነት እግዚአብሔር ሊያደርግ የፈለገውን ለፈርዖን አስታውቆታል። የሕልሙን ፍቺ በተመለከተ ከቁጥር 26 እስከ ሰላሳ አንድ ያለውን ማንበብ ይጠቅማል። ኦሪት ዘፍጥረት ምዕራፍ አርባ አንድ ከቁጥር 26 እስከ 31 ያለውን ልብ ይሏል። ዮሴፍ ይህ ትንቢት መሆኑን፣ ሰባት የብልጽግና ዓመታትና ሰባት የድርቅ ዓመታት መኖራቸውን በዚህ ክፍል ዕልሙን በመፍታት ለፈርዖን ያስታውቃል። ቁጥር 32 የድርቁ ዘመን በእግዚአብሔር የተወሰነ ስለሆነ ፈርዖንም እንዲያውቀው በቅድሚያ በዚህ ክፍል ይነገረዋል። ዮሴፍም ስለዚህ ምክር ሲሰጠው እንመለከታለን። ከቁጥር 33 እስከ ቁጥር 37 ድረስ ደግሞ ዮሴፍ ትርፍ እህል ተሰብስቦ ወደ ጎተራ እንዲገባና እንዲከማች ሲመክር እንመለከታለን። ዮሴፍ በግብፅ ምድር ላይ ስለ መሾሙ የሚያወሳው ደግሞ ከቁጥር 38 እስከ 41 ያለው ነው። ከቁጥር 38 እስከ አርባ አንድ ያለው ዮሴፍ በግብፅ ምድር ላይ መሾሙን ይነግረናል። ውድ አድማጮቼ፣ ይህ ክፍል ከፍተኛ ትኩረት የሚሻ ነው። እስቲ ዮሴፍን በእስር ቤት ውስጥ ተጥሎ ሳለ አንድ ጊዜ በዓይነ ሕሊናችሁ አስቡት። በእስር ቤት ውስጥ ያለውን ምቾትና ድሎት ገምቱ። ከወገን ዘመድ የራቀ በባዕድ ምድር አይዞ የሰውን ፊት ማየት የማይችል መጻተኛ ነበረ። ነገር ግን የእግዚአብሔር ጊዜ ሲመጣ፣ ሰዓቱም ሲደርስ የንጉሡን እልም እንዲፈታ ተጠራ። በአንድ ወቅት የሰው ፊት ተነፍጎት በወይኒ ቤት የተረሳ ሰው ጌታ ሲፈቅድ ሸሞን ሞንና ደመቅመቅ ካለው ከንጉሡ ቤተ መንግሥት ድረስ ለመድሃኒትነት ተፈልጎ ገብቶ ሕልሙን ከመፍታትም አልፎ ፈርዖን ማድረግ የሚገባውን ጌታ በሰጠው ጥበቡ መከረው። በንጉሡና በአገሩ ላይ ሊመጣ ላለው ነገር ሁሉ መላውንም ነገረው። በእርግጥ በዚህ ሁሉ ውስጥ ዮሴፍን ይመራው የነበረው እግዚአብሔር ነበር። ወገኖቼ ከፊት ለፊታቸው ዓለምን ሁሉ የሚያጠቃ ድርቅ እንዳለ እግዚአብሔር አስታውቋቸዋል። ግብፅም በወቅቱ በመካከሏ በሚፈሰው የአባይ ወንዝ ትለማ ነበር። ነገር ግን ድርቁ እሷንም ማጥቃቱ አይቀርም። ቢሆንም ግን አስቀድመው እንዲዘጋጁ እግዚአብሔር አዟአቸዋል። የዮሴፍ ምክር ፈርዖንን አሳመነው። በምድሩም ላይ የወደፊቱን ነገር እንደዚህ እንደ ዮሴፍ የሚያውቅ ባለመኖሩ አዘነ። ነገር ግን በዘፍጥረት ውስጥ ለሚቀጥሉት ዐሥራ አራት ዓመታት የአገሪቱን አቅጣጫ የሚቀይስ ትንተና የሚሰጠው ዮሴፍ ስለ ተገኘ በመደሰት እሾመው አሁን ፈርዖን በዮሴፍ ላይ እጅግ በመደገፍ በችሎታው ላይ ይተማመን ነበረ። ዮሴፍም በብዙ ሁኔታ ተፈትኖ አልፏል። በመሆኑም ባለፈባቸው ጎዳናዎች ብዙ ልምዶችን አግኝቷልና ዮሴፍ በደረሰበት ስፍራ የማያሳፍር ሠራተኛ ሆኖ በሙሉ የእምነት እግሮቹም ቆመ። ተመልከቱ የጌታን አሰራር። እግዚአብሔርም መቀመጫ ከሌለበት ከወይኒ ቤት ወደ ንጉሡ ዙፋና ወጣው ከፍ ከፍም አደረገው። ኦ እግዚአብሔር ይመስገን! የተረሳውን የተጣለውን ማሰብ እግዚአብሔር ልማዱ ነውና። ውድ አድማጭ ሆይ በዚህን ሰዓት በእስር ቤት ሆነ ይህን መልእክት የምትሰማ አንተ ወይም አንቺ ሆይ በእምነት እነግርሃለሁ ወይም እነግርሻለሁ፣ ጌታ ይጎበኛችኋልና ደስ ይበላችሁ። ማንነታችሁን ወግ ማረጋችሁን እጥላችሁ እንደ ትናንትናው የሥጋ ሐሳባችሁ ሳይሆን እንደ ዛሬው የጌታ ሐሳብ በመኖር ዮሴፍ በእግዚአብሔር ፊት በታማኝነት እንደ ተመላለሰ እናንተም በርሱ ታምናችሁ ፊቱን እሹ ተመላለሱ። ጌታ በክብር ይገለጥላችኋል። በእግዚአብሔር ፊት እንደ ዮሴፍ በትሕትና መመላለስን ልመዱ። እግዚአብሔር በእውነት የሥርዓታችሁን ገመድ በጣሶ ይጥላልና። ከፈርዖን ለዮሴፍ የተሰጠው ቀለበት ማዕረጉን ከመግለጡም አልፎ የሥልጣኑ ማኅተም ወይም ፊርማ ነበረበት። ዮሴፍም የፈርዖንን ሥልጣን በውክልና ይዞ ስለ ነበረ የንጉሡን ፊርማ ማጽደቅ፣ መፈረም ይችላል። እንግዲህ ልብ በሉ፣ በአንድ ወቅት ማንነቱ ቦታ የማይሰጠው ክብር የሌለው የኔ የሚለውና መሽቶ ሲነጋ ከጌታ በቀር እንደምነህ የሚለው ጠያቂ ዘመድ የሌለው ሰው የክብርን ሥልጣን ሙሉ በሙሉ ሲጨብጥና እግዚአብሔርም ከፍ ከፍ አድርጎት በናቁትና በጠሉት ፊት ሲያከብረው ሞገስንም ሲሰጠው እንመለከታለን። የጌታ ስም ለዘላለም እየተመሰገነ ይሁን። ወገኖቼ ችግረኛን የሚያስብ አምላክ እግዚአብሔር ብቻ ነው። እግዚአብሔር በእኔና በእናንተ ጉዳይ ጦርና ጦረኛን ሳያስከትትና ሳያሰልፍ ብቻውን ተአምርን ማድረግ ያውቅበታል። ደህና ደሁን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ ብቻ ጌታ

O kullışıyam Yesus. ያኖረን ዘላለን ምን እንመልሳለን ለምስጋና ሌላ በጭንቃችን ሰዓት ለሆነን ቅረራ በጭንቃችን ሰዓት ለሆነን ቅረራ ብቻውን ታምር የሚያደርግ ችግረኛውን የሚታደግ ቅልሽ የሚበታ ኢየሱስ የኛ ጌታ፣ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሹን የፈታ ኢየሱስ የእኛ ጌታ ብቻውን ተአምር የሚያደርግ ችግረኛውን የሚታደል እንቆቅልሽ የሚፈታ ኢየሱስ ብቻ ጌታ